Amurka dimsinau. በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ መስከረም 24 2014 ዓ.ም ዝግጅታችን ጀመረ። ስልጣን ሰጩም ሆነ ነሹ የኢትዮጵያ ሕዝብ ብቻ ስለሆነ የሀገራችን ፖለቲከኞችና የፖለቲካ ፓርቲዎች ለዲሞክራሲው መንገድ በሚካሄድ ሕጋዊ ምርጫ ብቻ በመሳተፍ ሕዝባችሁንና ሀገራችሁን የምታገለግሉበት ሰላማዊ የፉክክር መድረኩን ብቻ እንድትመርጡ ለማሳሰብ ወዳለሁ። የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ ናቸው። የብልጽግና ፓርቲ አብዛኛውን የፓርላማ መቀመጫ ባሸነፈበት ስድስተኛው ምርጫ በተሰየመው የሕዝብ ተወካዮች ምክር ቤት ፊት ዛሬ የቀረቡት ዶክተር አብይ አህመድ ለመጪው አምስት ዓመት የስልጣን ዘመን ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጽመዋል። እነዚህንና ሌሎች ዝግጅቶችን በምሽቱ ቅንብር እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም በ ት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 943 ላይ እንደመጣለን። ጤና ይስጥልኝ እንደምናመሻችሁ፣ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ። እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ። የብልጽግና ፓርቲ አብዛኛውን የፓርላማ መቀመጫ ባሸነፈበት ስድስተኛው ምርጫ በተሰየመው የህዝብ ተወካዮች ምክር ቤት ፊት ዛሬ የቀረቡት ዶክተር አብይ አህመድ ለመጪው አምስት ዓመት የስልጣን ዘመን ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጽመዋል። የጠቅላይ ሚኒስትሩ በዓለ ሲመት ጤና ይስጥልኝ። እንደምናመሻችሁ አድማጮች ዜናውን የማሰማችሁ ቆንጂት ታዬ ነኝ የብልጽግና ፓርቲ አብዛኛውን የፓርላማ መቀመጫ ባሸነፈበት ስድስተኛው ምርጫ በተሰየመው የህዝብ ተወካዮች ምክር ቤት ፊት ዛሬ የቀረቡት ዶክተር አብይ አህመድ ለመጪው አምስት ዓመት የስልጣን ዘመን ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጽመዋል። የጠቅላይ ሚኒስትሩ በዓለ ሲመት በይፋ በተካሄደበት የመስቀል አደባባይ ስነ ስርዓት ላይ የአገሮች መሪዎችና እንግዶች ተገኝተዋል። ይህንን አጋጣሚ እንደ ሀገር በጥንቃቄ ጥቅም ላይ እናውለው ያሉት ጠቅላይ ሚኒስትር አብይ ሂደቱ በኢትዮጵያ የመንግስትነት አስተዳደር ዘመን ለመጀመሪያ ጊዜ ግልጽ እና ተአማኒ ምርጫ የተካሄደበት እንደሆነ ተናግረዋል። ህዝባዊ ቅቡልነት ያገኘ መንግስት የተመሰረተበት ነው ብለዋል። ጠቅላይ ሚኒስትሩ አክለው በበዓለ ሲመቱ ላይ የተናገሩ አንዳንድ የአፍሪካ ሀገሮች መሪዎች ጠቅላይ ሚኒስትሩ በምርጫ ያረጋገጡት ቅቡልነት በሀገራቸው ሰላም ለማምጣት እንደሚያግዛቸው ተስፋቸውን ገልጸዋል። ያለፈው ምርጫ ዶክተር አብይ አህመድ በአሮጌው ፓርላማ ዘመን ወደ መራሄ መንግስቱ ስልጣን ከዘለቁ ወዲህ ለመጀመሪያ ጊዜ የተሳተፉበት ነው። ሪፖርተሮቻችን የዕለቱን የተለያዩ ክንውኖች ተከታትለዋል። ከዜና በኋላ በመጽሔት ክፍለ ጊዜ እናሰማችኋለን። የምርመራ ጋዜጠኞችን ያካተተ አንድ ዓለም አቀፍ ጥምረት በዓለም ዙሪያ ያሉ መሪዎች በውጭ ሀገሮች በድብቅ ያከማቹትን ሀብት መጠን የሚገልጽ ሰነድ ይፋ አደረገ። የኬንያው ፕሬዚደንት ኡሁሩ ኬንያታ እና የዮርዳኖስ ንጉሥ አብዱላህ ቢን አልሐሰን በቢሊዮኖች የተቆጠሩ ዶላሮች በውጭ ባንኮች ማስቀመጣቸው ይፋ ከተደረጉ መሪዎች መካከል ይገኙበታል። በዚህ ዙሪያ የአሜሪካ ድምፅ ያጠናቅረውን ዘገባ ስመኝሽ የቆየ ታቀርበዋለች። መቀመጫውን በዩናይትድ ስቴትስ ዋሽንግተን ዲሲ ያደረገው የምርመራ ጋዜጠኞች ጥምረት ፓንዶራ ፔፐርስ በመባል በሚታወቀው ሰነዱ በውጭ ሀገራት በሚገኙ የሚስጥር ተቀማጭ ሂሳቦች ውስጥ በቢሊዮኖች የሚቆጠር ዶላር መደበቃቸውን ይፋ ካደረገው መሪዎች መካከል አንዱ የኬንያው ፕሬዝዳንት ኡሁሩ ኬንያታና ቤተሰቦቻቸው ናቸው። ጥምረቱ ያገኛቸው ማስረጃዎች እንደሚያመላክቱት ኬንያታና ቤተሰቦቻቸው ግማሽ ቢሊዮን ዶላር የሚሆን ገንዘብ በሰባት ፋውንዴሽኖችና ከታክስ ነጻ በሆኑ እንደ ፓናማና የብሪትሽ ቨርጅን ደሴቶች ተብለው በሚጠሩት ሀገራት ውስጥ አስቀምጠዋል። ከ14 የተለያዩ ምንጮች የተገኙ ወደ 12 ሚሊዮን የሚጠጉ ሰነዶችን የመረመረው ና በዓለም ዙሪያ የሚገኙ 650 ጋዜጠኞች የተሳተፉበት ጥምረት የዮርዳኖስ ገዢዎችን በተመሳሳይ ከ106 ሚሊዮን ዶላር በላይ ገንዘብ በማውጣት በማሊቡ፣ ካሊፎርኒያ፣ ዋሽንግተንና ሌሎች አካባቢዎች ምቹ መኖሪያ ቤቶችን መገንባታቸውን ይፋ አድርጓል። የሪፖርቱን ይፋ መሆን ተከትሎ የንጉሥ አብደላህ ቢሮ ዛሬ በሰጠው ምላሽ እንዳስታወቀው ንጉሱ በዩናይትድ ስቴትስም ሆነ በዩናይትድ ኪንግደም ንብረት ያላቸው መሆኑ ያልተለመደም ያልተገባም አይደለም ብሏል። የንብረቶቹ ለህዝብ ይፋ ለመሆን ከደህንነትና የግል ሚስጥርን ከመጠበቅ አንጻር መሆኑን የገለጸው ምላሽ ንጉሱ ንብረቶቹን ለማስተዳደር የሚያወጡት ወጪ የግል እንጂ የመንግስት ገንዘብ አለመሆኑንም ቢሮ ጨምሮ ገልጿል። የቦኮ ሀራም ታጣቂዎች በሰሜን ማዕከላዊ ናይጄሪያ ለነዋሪዎች ገንዘብ እየሰጡና በተዋጊነት እየመለመሉ በርካታ ስፍራዎችን እየተቆጣጠሩ መሆኑን የአካባቢ ባለሥልጣናትና የክፍለ ሀገሩ የማስታወቂያ ኮሚሽን መናገሩን ሮይተርስ ዘገበ። የጦር ሰራዊቱ በጸረ ሽምቅ ተዋጊ እንቅስቃሴው ስኬት እያስመዘገበ መሆኑን ሲናገር ከርሟል። ይሁን እንጂ በብዛት በሰሜን ምስራቅ ናይጄሪያ የሚንቀሳቀሰው ቦኮ ሀራም ከዋና ከተማዋ ጋር በሚዋሰኑ አካባቢዎች መስፋፋቱ አሳሳቢ ነው ተብሏል። አድማጮች፣ የዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከትናንት በስቲያ ቅዳሜ በሜዲትራኒያን ባህር አደጋ ላይ የነበሩ ቢያንስ 65 የሚሆኑ ስደተኞችን የኢጣሊያ እቃጫኝ መርከብ ደርሶ ሕይወታቸውን ማትረፉ ተዘገበ። አሶ ቬንቲኖቬ የተባለው መርከብ መርከበኞች ሲናገሩ የሚበዙት በተዳከመ የእንጨት ጀልባ ተሳፍረው የነበሩት ሴቶችና ልጆች መሆናቸውን ገልጸው በመልካም የጤና ሁኔታ ላይ እንዳሉ ተናግረዋል። ከመጠን በላይ የተጨናነቀው ጀልባ ሞተሩ ተበላሽቶ ባህሩ ላይ ሲዋልል ሲበርድ የተባለው የበጎ አድራጎት ድርጅት ሜዲትራኒያን ባህር መሃል ላይ አደጋ ላይ ያሉ ፍልሰተኞችን እንዲቃኝ የሚያሰማራው አውሮፕላን እንዳየው ነው የተገለጸው። ፍልሰተኞቹ አንዳቸውም ውሃ ላይ መንሳፈፊያ ሰደሪያ ያለበሱ እንደነበሩ ነው መርከበኞቹ የገለጹት። ይህ በዚህ እንዳለ ባለፈው ቅዳሜ ሌሊት የስፔን ሲቪላዊ የባህር ጥበቃ አገልግሎት 48 ፍልሰተኞችን አውጥቶ ሞትሪል ወደምትባል የስፔን ደሴት በማድረስ ሕይወታቸውን ማትረፉ ተዘግቧል። በዚህ የአውሮፓ 2021 ዓ ም ብቻ ቢያንስ 440 ስደተኞች አውሮፓ ገብተን የተሻለ ኑሮ እናገኛለን በሚል ጉጉት ህይወታቸውን በህገወጥ አዘዋዋሪዎች እጅ ለአደጋ በማጋለጥ ከሊቢያና ከቱኒዥያ ሜዲትራኒያን ባህርን እንዳቋረጡ ተዘግቧል። ዓለም ዙሪያ ወደ ተጠናቀሩ የኮቪድ-19 ዜናዎች ስንሻገር ኒውዚላንድ ኮቪድ-19ን ማስወገድ የሚለውን ስትራቴጂዋን በዴልታው ቫይረስ የተነሳ እንደምትቀይረው አስታወቀች። የኒውዚላንድ ጠቅላይ ሚኒስትር ጃሲንዳ አርደን ከጊዜ በኋላ ይህንን ያካሄድ ለውጥ ማድረግ እንደነበረብን እናውቅ ነበር ብለዋል። የዴልታው ቫይረስ ስርጭት ስልታችንን አፋጥነን መንገዱን እንድንቀይር አድርጎናል፣ ያሉት አርደርን አሁን ለመርሃ ግብራችን ክትባቱን በማዳረስ ድጋፍ እንሰጣለን ሲሉ አስረድተዋል። ኒውዚላንድ ባለፈው ዓመት አንድም የኮሮና ቫይረስ ተጋላጭ እንዳይገኝ በማድረግ ክንዋኔ ማስመዝገቧ ሲታወስ፣ አሁን ግን በፍጥነት በሚተላለፈው ዴልታዊ የቫይረሱ ዝርያ የተነሳ ያንን ክንዋኔ ለመድገም አልቻለችም። ዛሬ 29 አዲስ ተያዦች መመዝገባቸውን የሀገሪቱ ባለስልጣናት አስታውቀዋል። የዩናይትድ ስቴትሱ የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ መረጃ ማዕከል ዛሬ ባወጣው አሃዝ እንዳሳየው በዓለም ዙሪያ የተረጋገጠው የቫይረሱ ተጋላጭ ቁጥር 235 ሚሊዮን ገብቷል። ሕይወታቸውን ያጡት ሰዎች ደግሞ ወደ 5 ሚሊዮን ተቃርበዋል። በዩናይትድ ስቴትስ የኒውዮርክ ከተማ የትምህርት ቢሮ ሰራተኞቹ በሙሉ የኮቪድ-19 ክትባት መከተብ እንዳለባቸው ያስተላለፈው ትዕዛዝ ከዛሬ ሰኞ ጀምሮ ስራ ላይ ውሏል። ትዕዛዙን አክብረው ባልተከተቡ ሰራተኞች ምትክ ምን ያህል ጊዜያዊ መምህራንና ሌሎችንም ሰራተኞች መቅጠር እንደሚያስፈልጋቸው ባለስልጣናቱ የተጠባበቁ ናቸው። በተሰጠው የጊዜ ገደብ መከተባቸውን የሚያሳይ ማስረጃ የማያቀርቡ ሰራተኞች ካለ ደመወዝ ክፍያ እረፍት እንዲወስዱ ይደረጋል ተብሏል። የኒውዮርክ ከተማ ከንቲባ ቢል ደብላዚዮ በቴሌቪዥን ባደረጉት ቃለ መጠይቅ ሌሎቻችሁም የከተሞች ከንቲባዎች የቅዝቃዜው ወቅት ከመምጣቱና ከባድ ሁኔታ ከመፈጠሩ በፊት አስቀድማችሁ የክትባት ግዴታውን ተግባራዊ አድርጉ ሲሉ ተማጽኖ አሰምተዋል። አፍጋኒስታን ውስጥ ስልጣን ላይ ያለው ታሊባን የጸጥታ ኃይሎቹ ዋና ከተማዋ ካቡል ያሉ የኮራዛን ክፍለ ግዛት እስላማዊ መንግስት ቡድን ህዋስ መደምሰሳቸውን ገለጸ። የህዋሱ አባላት በሙሉ ተገድለዋል ሲል ታሊባን ዛሬ አስታውቋል። ሌሊት ላይ ጥቃቱ የተካሄደው ትናንት ቀን ላይ ካቡል በሚገኘው ትልቁ መስጊድ የቦምብ ፍንዳታ ከደረሰ ከጥቂት ሰዓታት በኋላ መሆኑን የተገለጸው በካቡሉ መስጊድ ላይ ትናንት ስለደረሰው የቦምብ ጥቃት ኃላፊነት የወሰደ ወገን የለም። ታሊባንም ሌሊት ላይ አይሲስኬ ተብሎ በሚጠራው ቡድን ላይ የወሰደው እርምጃ ለትናንቱ ጥቃት ምላሽ ይሁን አይሁን የተናገረው ነገር የለም። የካቡል ነዋሪዎች ሌሊቱን ከባድ ፍንዳታ እና ተኩስ መስማታቸውን ገልጸዋል። አይሲስ ኮራዛን ታሊባን በተናገረው ላይ እስካሁን ምላሽ አልሰጠበትም። ለሰዓቱ ያለን ዜና በዚሁ ተጠናቀቀ። ቆንጅት ታይን ለዓለም ዜናዎች እናመሰግናለን። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መስከረም 24 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናስደምጣችሁ። በኢትዮጵያ ብሔራዊ መግባባት እንዲፈጠር የሀገሬው ሕዝብ ብርቱ ጥረት እንዲያደርግ ፕሬዚዳንት ሳህለ ወርቅ ዘውዴ አስገነዘቡ። በአመጽና በትግል ኢትዮጵያ ውስጥ ስልጣን መያዝ እንደማይቻልም ገልጸው አስጠነቀቁ። ኢትዮጵያውያን በሀገራቸው ሉዓላዊነትና ብሔራዊ ጥቅም ከማንም ጋር እንደማይደራደሩም ገልጸዋል። በዚህ አመት የመንግስት ገቢ ከ600 ቢሊዮን ብር በላይ ለማድረስም ግብ እንደተያዘም አስታውቋል። መለስካቸው አመሃ ዝርዝራለሁ። ፕሬዚዳንት ሳህለወርቅ ዘውዴ በስድስተኛው የፌዴሬሽንና የህዝብ ተወካዮች ምክር ቤቶች የጋራ መክፈቻ ስነ ስርዓት ላይ ባደረጉት ንግግር ባለፉት ሶስት የለውጥ ዓመታት ባሉት ጊዜ አገሪቱ ያጋጠማትን ውጣውረድ አውስተዋል። ለውጡን ተከትሎ የመጣውን ተግዳሮት ባነሱበት በዚህ ንግግራቸው በተለይ ከአንድ ዓመት ወዲህ በሰሜን ኢትዮጵያ ለዓመታት በተሰማራው የሀገሪቱ መከላከያ ኃይል ላይ የተፈጸመውን ድርጊት አስነዋሪ ነው ብለውታል። እንደዚሁም በሌሎች የሀገሪቱ ክፍሎች በሰላማዊ ዜጎች፣ በህዝብና በመንግሥት ተቋማት ላይ ሲፈጸሙ የተስተዋሉ ድርጊቶች ከሕግና መርህ፣ ከሞራል እሴቶቻችንና ባህሎቻችን ያፈነገጡ ነበሩ ያሉት ፕሬዚዳንቷ፣ ከእንግዲህ ለውጥም ሆነ ሥልጣን በኢትዮጵያ እውን ይሆንበታል ያሉትን መንገድ አመላክተዋል። በአመፅና በጠመንጃ ትግል አሊያም ንጹሐንን በማሸበር የሚገኝ ስልጣን ከዚህ በኋላ በኢትዮጵያ ምድር የማይፈጠር መሆኑ ሊታወቅ ይገባል። ስልጣን ሰጩም ሆነ ነሹ የኢትዮጵያ ሕዝብ ብቻ ነው። ስለሆነ የሀገራችን ፖለቲከኞችና የፖለቲካ ፓርቲዎች ለዲሞክራሲው መንገድ በሚካሄድ ህጋዊ ምርጫ ብቻ በመሳተፍ ሕዝባችሁንና ሀገራችሁን የምታገለግሉበት ሰላማዊ የፉክክር መድረኩን ብቻ እንድትመርጡ ለማሳሰብ ወዳለሁ። በዲሞክራሲያዊ ስርዓት ሁሉም ነገር ከህግ በታች ነው። የሀገሪቱን ህልውናና የሕዝብን የህዝብን አንድነት እንዲሁም ደህንነት አደጋ ላይ የሚጥሉ ለቀውስም ምክንያት ሆነው የኖሩ ልዩነቶችንም መፍታት የሚቻለው በውይይት እንደሆነ አስገንዝበዋል። የምንመኘው ብሔራዊ መግባባት ይፈጠር ዘንድም ሆደ ሰፊነት፣ መተማመን መመካከር፣ ህብረትና አንድነት የውይይትና የክርክር ባህሎችን ማዳበር ይኖርብናል። በሌላ በኩል ደግሞ ፍትህና ተጠያቂነትን ማስፈን፣ የተጎዱን መካስ፣ ማህበራዊ ፍትህ ማስፈን ይገባል። ብሔራዊ መግባባት ነጠላ ሁኔታ ሳይሆን ረጅም ጊዜ የሚሻ የለውጥ ሂደት በመሆኑ በሀገራችን ብሔራዊ መግባባት ይመጣ ዘንድ መላው ኢትዮጵያውያን ያላሰለሰ ድጋፍ ልናደር ይገባል። ፕሬዚዳንት ሳህለወርቅ ዘውዴ የሀገሪቷን ሉዓላዊነትና እና ብሔራዊ ጥቅም በተመለከተም ለምክር ቤቶቹ አባላት የሚከተለውም ብለዋል። ሀገራችን ኢትዮጵያ በረጅም ዘመን የሀገረ መንግስት ታሪኳ ሉዓላዊነቷና ብሔራዊ ጥቅሟ ለየትኛውም ኃይል አሳልፋ ሰጥታ አታውቅም። ዘላለማዊ ክብርና ምስጋና ለቀደም አባቶቻችንና እናቶቻችን ይሁንና። ኢትዮጵያ የነጻነት ምልክት ሆና ኖራለች፣ ታሪክም በደማቅ ቀለም ጽፎ ሲዘክራት ይኖራል። በደም የተጻፈን ታሪክ ብዕር ቀለም ሊለውጦ አይችልም። ኢትዮጵያውያን አሁንም ሆነ ወደፊት በሀገራችን ሉዓላዊነትና እና ብሔራዊ ጥቅም ከማንም ጋር አንደራደርም። በመሆኑም የሀገራችን የውጭ ግንኙነት ፖሊሲ መርህ የኢትዮጵያን ሉዓላዊነት የሚያስከብር ብሔራዊ ጥቅማችንንና ክብራችንን የማያጎድል የግዛት አንድነትና ዳር ድንበራችንን የሚያስጠብቅ ሆኖ ይቀጥላል። ከሀገሪቱ ጂኦፖለቲካዊ አቀማመጥና አዲስ ከተፈጠሩ ዓለም አቀፋዊ ሁኔታዎች ጋር አያይዘውም መንግሥት ይከተለዋል ያሉትን የአካባቢያዊ ግንኙነቶችን አቅጣጫ ፍንጭ ሰጥተዋል። ኢትዮጵያ በምትገኝበት የአፍሪካ ቀንድ፣ የቀይ ባህር፣ ባቤል ማንዴብ፣ የኤደን ባህረ ሰላጤ እና የቀጠናው አካባቢ የሀያላኑ ሀገራት ፍጥጫ ከጊዜ ወደ ጊዜ እየጨመረ መጥቷል። በእነዚህ አካባቢዎች በሚደረጉ አበይት ክንዋኔዎች ኢትዮጵያ የሩቅ ተመልካች ልትሆን አይገባም። በመሆኑም ከጎረቤት ሀገራት እንደዚሁም በቀጠናው ካሉ ተቋማት ጋር በመቀናጀት በቀጠናው የኢትዮጵያን ብሔራዊ ጥቅም የማስጠበቅ ስራ በትኩረት ይሰራል። ከጎረቤት ሀገራት ጋር ያለን ግንኙነት በአካባቢያችን ዘላቂ ሰላምን፣ ማህበራዊ መስተጋብርን፣ ኢኮኖሚያዊ ትስስርንና የጋራ ብልጽግናን ለማምጣት የሚያስችል ስትራቴጂ በመንደፍ ተግባራዊ ይደረጋል። ፕሬዚዳንቷ በዚህ የፖሊሲ ንግግራቸው ስለ ተለያዩ ማህበራዊ አገልግሎቶች ስለ ምጣኔ ሀብታዊ እቅዶችና ሌሎች ጉዳዮች ጠቅላላ አቅጣጫዎችን አመላክተዋል። በተለይ የኑሮ ውድነትን ለመቀነስ ወይም ለማስተካከል የንግድ ስርዓቱን ለማረምና የመሳሰሉት ምጣኔ ሀብታዊ ጉዳዮች በዚህ ዓመት ግብ ተቀምጦላቸው የሚከናወኑ እንደሆኑ አብራርተዋል። የመንግሥት ገቢን ለማሳደግ የታቀደውንም ገልጸዋል። የመንግሥት ገቢን በ2014 በጀት ዓመት 6.9 ቢሊዮን ብር ለማድረስ ግብ የተጣለ ሲሆን ከዚህ ውስጥ 83 በመቶ የሚሆነው ገቢ ከታክስ ለመሰብሰብ ግብ ተጥሏል። በ2014 ዓ ም በጀት ዓመት ጠቅላላ የሸቀጦች የውጭ ንግድ ገቢ 525 ቢሊዮን ዶላር እንደሚደርስ ግብ ተጥሏል። በነገ ሁለት ጠቅላይ ሚኒስትር አብይ አህመድ ለተወካዮች ምክር ቤት የካቢኔ አባሎቻቸውን አቅርበው እንደሚያሾሙ ይጠበቃል። በዛሬ ዕለት የሕዝብ ተወካዮች ምክር ቤት አፈ ጉባኤ አቶ ታገሰ ጫፉና ምክትል አፈ ጉባኤ ወይዘሮ ሎሚ በዶ እንዲሁም የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘው ተሻገርና ምክትል አፈ ጉባኤ ወይዘሮ ዛሃራ ኦመድ አሊ በምክር ቤቶቹ ፊት ቃለ መሐላቸውን ፈጽመዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። ወደ ትንታኔው መጽሄት ዝግጅታችን እናልፋለን። ከዚሁ ከህዝብ ተወካዮች ምክር ቤት ከተደረገው ስነ ስርዓት ጋር በተያያዘ ነው ተከታዩ መሰናዷችን። በህዝብ ተወካዮች ምክር ቤት ተገኝቶ በዓሉን ሲከታተል የቆየው አንዱ ዘጋቢያችን እስክንድር ፍሬው ነው። እስክንድርን መስመር ላይ ይዘነዋል። እንዳደመጥ ነው የኢትዮጵያ ፕሬዚዳንት ሳህለወርቅ ዘውዴ ያደረጉትን የፖሊሲ ንግግር አስደምጠናችሁ ነበረ እስክንድር እንደምናመሽ አንተ ደግሞ ከህዝብ ተወካዮች ምክር ቤትና ውጪ ያለውን ሁኔታ እንድትነግረን በስልክ መስመራችን ላይ ይዘንሃል እስክንድር ድምጽህ ትንሽ ዝቅ ብሏል ድምጽህን ትጨምርልናለ ከፍ አድርገህ ትነግረናለህ እንግዲህ ጠቅላይ ሚኒስትር አብይ ጠቅላይ ሚኒስትር አብይ አህመድ ለአምስት ዓመታት የስልጣን ዘመን ዛሬ ቃለ መሐላ ፈጽመዋል። ህዝብ ተወካዮች ምክር ቤት ነበራችሁ። አንዳንድ አስተያየቶችን አድርሳችሁናል። እሱን ቆየት ብለን እናስደምጣለን። የከተማው ድባብ ምን ይመስላል? በቴሌቪዥን መስኮት ስንመለከተው ደመቅ ያለ ስነ ስርዓት እንዳለ አይተናል። አንተ ደግሞ እንደ አንድ ጋዜጠኛ የከተማውን ድባብ እንዴት አየኸው? እንግዲህ ጽዮን፣ ይህ የመንግስት ምስረታ ስነ ስርዓት በተለያየ ምክንያቶች ሲጠበቅ የነበረ ነው ማለት ይቻላል። ምርጫው በኮሮና እና በሌሎች የተያያዥ ምክንያቶች ወደፊት ሲራዘም ቆይቶ በኋላ ላይ የተካሄደ ምርጫ ነው። ከዛም በኋላ የነበሩ አንዳንድ ሂደቶች ነበሩ። እነዚህ ሁሉ ተደማምረው እንግዲህ የምርጫው ሂደት፣ በኋላም ውጤቱ፣ አሁን ደግሞ የመንግስት ምስረታው እንደዚህ ሰዎች እንዲጠብቁት አድርጓል ማለት ይቻላል። አጠቃላይ የነበረው ድባብ በተለይ በፓርላማ አካባቢ ደግሞ ደመቅ ያለ ነበር ማለት ይቻላል። ጽዮን አንችም እንዳልሽው እንደምታውቂው ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ከሆኑ በኋላ በምርጫ ሲሳተፉ እና በመራጩ ሕዝብ ሲዳኙ የመጀመሪያ ጊዜ ነው። ፓርቲያቸው ማሸነፉንም በርሳቸው እንደተሰጠ የመተማመኛ ድምፅ መቁጠር እንደሚቻል ያነጋገርኳቸው ሰዎች አሰርብተዋል። ምርጫው የተካሄደውም እርሳቸው በመሩት የለውጥ ሂደት እንደገና ከተዋቀሩት የዲሞክራሲ ተቋማት አንዱ በሆነው ብሔራዊ ምርጫ ቦርድ ነው። ይህ ቦርድ ደግሞ ተአማኒ ምርጫ ማካሄዱን ገልጿል። እናም አሁን ያሉት ተአማኒ በሆነ የምርጫ ሂደት የተመሰረተ ምክር ቤትና ጠቅላይ ሚኒስትር መሆናቸውን ነው መሆናቸውን ዛሬ የተተጋባው በዛ ምክር ቤት አካባቢ ያነጋገርኳቸው ሰዎች የገለጹት። ሌላው ትኩረት ለመሳቡና የተለየ ትኩረት ለመሳቡ ምክንያቱ ሲሆን፣ አብዛኛዎቹ ያነጋገርኳቸው ሰዎች እንደ መደበኛ የመንግስት ምስረታ ሂደት ምስረታ ሂደት ብቻ አይቆጥሩትም ሂደቱን ከኢትዮጵያ በተቃራኒ ቆሙ ባሏቸው የአንዳንድ ሀገራት መንግስታት እና አንዳንድ ዓለም አቀፍ ተቋማት ላይ እንደተገኘ ብዙ ጭምር ይቆጥሩታል። ይህ ደግሞ የክልል መንግስታትንና የክልል መንግስታት አቋም ጭምር ነው ከመሆኑም ለምሳሌ የሲዳማ ክልል ፕሬዚዳንት ዘመን የተመረጡት በድጋሚ የተመረጡት አቶ ደስታ ሌዳሞ ደግሞ ለምክር ቤቱ ባደረጉት ንግግር አንዳንድ ሀገራትና ዓለም አቀፍ ተቋማት ኢትዮጵያውያን መሪዎቻቸውን ራሳቸው እንዲመርጡ አይፈልጉም ሲሉ ከሰዋል። እነሱ የሚፈልጉት በሽግግር መንግስት ስም የሀገር ውስጥ ተባባሪዎቻቸውን ወደ ስልጣን ስልጣን ማምጣት ነው ብለዋል። አቶ ደሳ እስክንድር እንግዲህ ሰዓታችንን ባለስልጣናት እስር ሲንጠባረቅ የቆየ ነገር ነው። እስክንድር እንግዲህ ሰዓታችንን በአግባቡ እንድንጠቀም እነዚህ እነዚህን አስተያየቶች በቀጣይ እንመለስባቸዋለን። እንደው አጠር አድርገህ በጠቅላይ ሚኒስትሩ በዓለ ሲመት ላይ የተገኙ የአፍሪካ ሀገራት መሪዎች መልእክቶች አስተላልፈዋልና አጠር አድርገህ ምንም ይመስሉ ነበር ይዘቶቹ? እንግዲህ በጠቅላይ ሚኒስትሩ በዓለ ሲመት ላይ አንቺም እንዳልሽው የተለያዩ የአፍሪካ ሀገራት መሪዎች ተገኝተዋል። አፍሪካ ህብረት በነገራችን ላይ የስድስተኛውን የኢትዮጵያ ምርጫ ከታዘቡ ተቋማት አንዱ ነው። የአፍሪካ ህብረት ታዛቢዎች ቡድን መሪ የቀድሞ የናይጄሪያ ፕሬዚዳንት ኦሊሶጎን ዋሳንጆ ሲናገሩም ለጋዜጠኞች ምርጫው ካለፉት አምስት ተከታታይ ምርጫዎች ከመራጮች ተሳትፎ አንጻር እጅግ የተሻለ ነው ማለታቸው ይታወቃል። በዛሬው በዓለ ሲመት ላይም የናይጄሪያ የሴኔጋል፣ እንደዚሁም የምስራቅና መካከለኛ አፍሪካ ሀገራት መሪዎች የተለያዩ ሀገራት መሪዎች ተገኝተዋል። ንግግሮችንም አድርገዋል። በንግግሮቻቸውም እንግዲህ ጠቅላይ ሚኒስትሩ በስልጣን ዘመናቸው በሀገራቸው ሰላም እንደሚመጣ ተስፋቸውን ገልጸዋል። የኬንያው ፕሬዝዳንት እሁሩ ኬንያታ ለምሳሌ ወደ ሰላም የሚደረገውን ሂደት ለመደገፍ ዝግጁ መሆናቸውን ገልጸዋል። የጂቡቲው ፕሬዝዳንት እስማኤል ኦማር ግሌም ኢትዮጵያ በፈተናዎች ውስጥ ስታልፍ ይበልጥ ጠንክራ እንደምትወጣ ተናግረዋል። በዚህ መንገድ በተለይም በሀገሪቱ ሰላም እንዲሰፍን ያላቸውን ምኞትና ጠቅላይ ሚኒስትሩ የጠቅላይ ሚኒስትሩ አዲስ የስልጣን ዘመን ለዚህ እንደሚያድጋቸው ተስፋቸውን ገልጸዋል። እሺ እስክንድር፣ እንግዲህ በጣም እናመሰግናለን የከተማውን ሁኔታ ያለውን ነገር ስለገለጽክልን። በነገው ምሽት ደግሞ ጠቅላይ ሚኒስትሩ ካቢኔያቸውን ያቋቁማሉ ተብሎ ይጠበቃል። ያንን ተጨማሪ መረጃዎች ይዘን እንመለሳለን። ለአሁኑ ግን እናመሰግናለን። አንተው ወደ አሰባሰብከው አስተያየት ነው የምናልፈው ለአሁኑ እግዚአብሔር <Sessizlik> መልካም <Sessizlik> ቀደም ሲል እንዳል ነው ዘጋቢያችን እስክንድር ፍሬው የሕዝብ ተወካዮች ምክር ቤት በቆየበት ጊዜ አዲስ የሕዝብ ተወካዮች ምክር ቤት ተመራጭ አባል አግኝቶ አስተያየታቸውን ጠይቋቸዋል። ራሳቸውን ከሚያስተዋውቁበት አስተያየታቸውን እናዳምጣለን። እሸቱ ተመስገን ገላን እባላለሁ። የመጣሁት ከሰበታ ሀዋስ ወረዳ ነው ተመርጬ። እንዲሁም የምሰራው አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሮፌሰር ፓርላማ ስገባ መጀመሪያ ነው። ብዙዎቻችሁ የያዛችሁት የመግቢያ ይለፍ ወረቀት ላይ የአዲስ ምዕራፍ መጀመሪያ ይላል እና ምንድን ነው የአዲስ ምዕራፍ መጀመሪያ የሚያደርገው ይሄንን አዲሱን የተወካዮች ምክር ቤት ምስረታ እንግዲህ በእኔ እድሜ እኔ አሁን ሃምሳ ሰባት ነኝ። በእኔ እድሜ ያየሁት የጃንሆይን የመጨረሻ አይቻለሁ፣ የደርግን አይቻለሁ፣ የኢህአዴግን አይቻለሁ፣ አሁንን አይቻለሁ። ብዙ ጊዜ በህይወት ዘመናችን ጦርነት ነው ሲወራ ይኖር የነበረው። ሁል ጊዜ ምርጫ ይባላል፣ የውሸት ነው ምርጫ ይባላል። አንተ እንኳን መናገር አይተህም፣ ሌላ ችግር የሚፈጠርበት የነበረበት ጊዜ ነው። ስለዚህ ከስር ጀምሮ ዩኒቨርሲቲ ጨርሰን ትምህርቱ እንጀራ ሀብት ሆኖን እዚህ በደረስንበትም ጊዜ ብዙ ችግሮች ነበሩ። እነዛ ችግሮች ሁሉ በደረሱብን፣ ያው በየእስር ቤቱ በየምኑ ስንሆን ከርመን አሁን ላይ ግን አንደኛው ምርጫውን ህዝቡ የኔ ብሎ ማንም ሳያስገድደው ማንም ሳይቀሰቅሰው ይሄ ምርጫ በዲሞክራሲያዊና በግልጸኝነት የተካሄደ ስለሆነ ይሄ አንደኛው ነው አዲስ ምዕራፍ የሚያሰኘው። ሁለተኛው ይሄ የመንግስት ምስረታ፣ እውነት ለመናገር ሀገሪቷ እዚህ ሰዓት ውስጥ እያለች ችግር ውስጥ እያለች ትልልቅ አገሮች ጫና እየፈጠሩ ባለበት ኢትዮጵያ ደግሞ ተምሳሊት ሆና የአድዋን ጦርነት ነው። ልክ እንደዛው ይሄ ትልልቅ አገሮች ጫና እየፈጠሩ ባሉበት ሀገሪቷ ችግር ላይ ባለችበት ሕዝብ ይሁንታ ሰጥቶ ይሄንም መንግስት በመመስረቱ እንደ ሁለተኛ አድዋ ስለሚታይ ይሄ ሁለተኛው ነው እንደ አዲስ ምዕራፍ ሊያስጠራውና ሊያሰኘው የሚችለው ጠቅላይ ሚኒስትር አብይ አህመድ አዲስ በተካሄደ ምርጫ ጠቅላይ ሚኒስትር ሆነው መሾማቸው በተለይ አሁን ቅድም የጠቀሷቸውን ሀገሪቱ ውስጥ ያሉትን ችግሮች አስቸጋሪ ሁኔታ ውስጥ ያለችው ብለዋል፣ ከመፍታት አንጻር ምን የተለየ አቅም ይፈጥርላቸዋል? ጥሩ ነው እንግዲህ ሁል ጊዜ ትራንዚሽን አለ ወይም ደግሞ ሽግግር ጊዜ አለ። በዚህ በሽግግር ጊዜ ይህንን የምንሄድበትን መንገድ ነው የጠረጉት። አሁን በተጠረገው መንገድ ላይ ህዝቡ ይህንቷ ሰጥቷቸው እኛ ሁላችንም በደስታ እኔ እንደ አርኪቴክት ኢንጂነር፣ እንደ ዩኒቨርሲቲ ፕሮፌሰር፣ እንደ ባለ ሀብትም ማለት ይችላለሁ። ዛሬ ላይ ሆኜ ይህንን አገር ለማሻገር መንገድ ጠርገውልናል። አሁን ችግር ላይ ነን፣ ህዝብ ይሁን ታሰጥተዋል። በዚህ ውስጥ ሆኖ የህዝቡ ኃይልና የኛ የተማርን መካከለኛም ሆነ በከፍተኛ ደረጃ የተማርን አብረን ስንሆን ይሄ ኃይል ስለሚሰጣቸው ይሄንን ሰላም ለማምጣት አጭር ያደርገዋል ነው። ሌላው እድገቱን ለማምጣት እና ሀገሪቷን ስፕሪንግ ቦርድ ላይ ወይም ለማስፈንጠርም እድል ይሰጣቸዋል ነው። ዘጋቢዎቻችንን እናመሰግናለን። አድማጮች፣ ከዚህ የሕዝብ ተወካዮች ምክር ቤት ዘገባ ወጣ ብለን ወደ አንድ ሌላ ዘገባ እንወስዳችኋለን። አረና ትግራይ በተሰኘው በተለይ በትግራይ ክልል ውስጥ ባለው እንቅስቃሴ የሚታወቀው የፖለቲካ ፓርቲ አመራር የነበሩት አቶ አብርሃ ደስታ በፖሊስ ቁጥጥር ስር እንደሚገኙ ጠበቃቸው ለአሜሪካ ድምጽ ገልጸዋል። ከቀናት በፊት በቁጥጥር ስር የዋሉት አቶ አብርሃ ፍርድ ቤት ቀርበው በማህበራዊ መገናኛዎች ላይ ካሰራጯቸው መልእክቶችና በህገ ወጥ መንገድ ይዘውታል ከተባለ የጦር መሳሪያ ጋር በተያያዘ መያዛቸው እንደተነገራቸውም ታውቋል። ይህ በእንዲህ እንዳለ ከቅዳሜ ረፋድ ጀምሮ የት እንደደረሰ ሳይታወቅ የቆየው ጋዜጠኛ ተስፋ አለም ወልደየስ አዲስ አበባ ሜክሲኮ አደባባይ አካባቢ በሚገኘው የፌዴራል ፖሊስ ቅጥር ግቢ ውስጥ ታስሮ እንደሚገኝ መስማቷን የስራ ባልደረባው ለአሜሪካ ድምጽ ተናግራለች። ሀብታሙ ስዩም ዝርዝሩን ያሰማናል። በትግራይ ክልል ውስጥ ይንቀሳቀሱ ከነበሩ የፖለቲካ ፓርቲዎች መካከል አንድ የሆነው አረና ለለዋላዊነትና ዲሞክራሲ ፓርቲ ሊቀመንበር አቶ አብርሃ ደስታ በቁጥጥር ስር ከዋሉ አራት ቀናት አልፈዋል። የተያዘው ሐሙስ ቀን መስከረም ሃያ ማለት ነው። የተያዘው አሁን የሚገኝበት አዲስ አበባ ፖሊስ ኮሚሽን ሶስተኛ ፖሊስ ጣቢያ የሚባለው አራዳ አካባቢ አለው። የአቶ አብርሃ ጠበቃ የሆኑትን አቶ ተስፋለም በርሄን የሰማናቸው። እሳቸው እንደሚሉት አቶ አብርሃ ቅዳሜ ዕለት ፍርድ ቤት ቀርበዋል። በዚያ የተከሰሱበት ምክንያት ይፋ ተደርጎላቸዋል። ክሳቸው በማህበራዊ መገናኛዎች ላይ ከሚያሰራጯቸው መልእክቶች ጋር ከመያያዙ በተጨማሪ ሕገወጥ የጦር መሳሪያ በመያዙ ወንጀልም ተጠርጥረው መያዛቸው ይፋ እንደተደረገ የነገሩን ጠበቃው የአቶ አብርሃን መልስም እንዲህ ያስታውሳሉ። የሰጡት መልስ ምንድን ነው? ይሄ በሶሻል ሚዲያ ጽታል የተባለው ምናልባት በአዲስ አበባ ከተማ መንግስት ምስረታ ሲደረግ በአዲስ አበባ ውስጥ አላግባብ የሆኑ የትግራይ ተወላጆችን እስር አለ የቢዝነስ ደግሞ የስራ ቦታዎች ማሸጋለ ይህን ይሄን ከንቲባዋ የተከበሩ ከንቲባ ይዩት ይመርምሩት ይህ ችግር እንዲቀረፍ እንደሚሰሩ ተስፋ አረጋለሁ ብለው ጽፈው ነበር። በፖሊስ መርማር በኩል የቀረበው እዚህ በዚህ ቀን የተጻፈ ነው ተብሎ የቀረበ ነገር የለም ግን፣ ይህ እንደጻፉ አታብራ በማግስቱ ነበር የታሰሩት። ግን ወደፊት እንመረምራለን ስላሉ፣ እናየዋለን ስላሉ፣ በግልጥነቱ ያቀረቡት ነገር የለም። አጠቃላይ በሶሻል ሚዲያ ይጽፋሉ የሚል ነው የቀረበው። ሽጉጡን በተመለከተ ግን መንግስት የሰጣቸው ነው፣ ይህ ማስረጃም አቅርበዋል። መንግስት እራሱ ፈቅዶ ጊዜያዊ አስተዳደር አካል ስለነበሩ ትግራይ ላይ ማለት ነው። መንግስት ፈቅዶ የሰጣቸው ሽጉጥ ነው ያው አንድ ሽጉጥ ነው የመንግስት ሽጉጥ ነው ማለት ነው ይሄ ነው የእሳቸውም መልስ በችሎትም የተሰጠ ጠበቃ ተስፋለም አቶ አብረሃ በፖሊስ ከተያዙበት ቀን ጀምሮ ከሌሎች ታሳሪዎች በተለየ ለአካል ጉዳትም ሆነ ለሌላ ለሚዳርግ የሰብአዊ አያያዝ አለመዳረጋቸውን ተናግረዋል ከዚያ ይልቅ ከጉዳዩ ጋር ንክኪ የላቸውም የተባሉት ታናሽ ወንድማቸው አብረው መታሰራቸው እንዳሳስባቸው አክለዋል ከፖለቲካ ጋር ከምንም ጋር ምንም አይነት ንክኪ የሌለው ትንሹ ወንድማቸው የተያዘ አለ የታሰረ ማለት ነው። እሱ ከእሳቸው ጋር ስለተገኘ ብቻ ነው ያው ፖሊስ ግን አጣራለው የሚለው ነገር አለው። ይሄ ነው ዋናው ችግር፣ ያው የወንድማቸው ጉዳይ ማለት ነው። በሌላ ዜና ኢትዮጵያን ኢንሳይደር የተሰኘ የበይነ መረብ ላይ የዜና አውታር መስራቹ ጋዜጠኛ ተስፋለም ወልደየስ በፖሊስ ቁጥጥር ስር እንደሚገኝ መስማቷን የስራ አጋሩ ለአሜሪካ ድምፅ ተናግራለች። በእምነት ወንደሰ ንባለ ተስፋ ኢትዮጵያ ኢንሳይደር ተስፋለም ለመጨረሻ ጊዜ የስልክ ኮምፓክት ጠፋብን፣ ቅዳሜ ለካጠዋት አራት ሰዓት ከአርባ ምንት ጀምሮ ነው ስትይ የመጨረሻውን የኢሬቻን የፕሮቴስ ቪዲዮ ከተደረገ በኋላ ነው የጠፋብን። አሁን የሚገኘው ምክክ ያለ ፌዴራል ፖሊስ ነው፣ የፌዴራል ፖሊስ ኮሚኒኬሽን የሰጠን መረጃ ነው። ይህ ዘገባ እስከተጠናቀረበት ሰዓት ድረስ እምነት ተስፋ ለምን በአካልም ለማግኘት የታሰረበትንም ምክንያት ለማወቅ እንዳዳገተ ታስረዳለች። እስካሁን ድረስ ግልጽ አልተደረገልንም። በመስመራችን ያለ ነው ሰባት ሰዓት አካባቢ እዛ አካባቢ ለመሄድ ሞክሬ ነበረ። ተፈጠረው ነገር ፌዴራል ፖሊስ ጋር ላይ መድረስ አልቻለም። አሁንም ወደዛው እየሄድኩ ነው። ለጊዜው ቁሙ ብለው ወደዛ ማለት ስለማንችል ቆመናል። ከዚህ በኋላ ሄደን ነው ተቻለምን በአካል ማገናኘት ከቻለን እንዲያገናኙን የምንጠቃቸው ምንም መረጃ የለም፣ እስካሁን ድረስ ቅድም ሄጄ የነበረ ቅድምነት መልሳውን ተመልሽ ይቻለ ነገ ለፍርድ ቤት የሚቀሩ ይመስለናል። እንግዲህ እሱን እየጠበቅን ነው፣ ግን አላገኘንም እስካሁን። ተስፋለም በቁጥጥር ስር የዋለበት ምክንያት ከጋዜጠኝነቱ ጋር የተያያዘ ነው ብላችሁ ታስባላችሁ? መረጃ እስካሁን ድረስ ያገኛችሁት ምንድን ነው? ምክንያቱን ማወቃቸልም፣ ግን ለመጨረሻ ጊዜ ፖስት የተደረገው ቪዲዮ የኦሮሞ ወጣቶች ፕሮቴስት እያደረጉ ጋርንስን እየቀሩ የተነሳና በኢትዮጵያ ኢንሳይደር ዌብሳይት ፌስቡክ ፔጅ ላይ ፖስት የተደረገ ነው። ከዛ በኋላ ነው ተስፋለም እንዲከፍ ያደረገው ወይም በቁጥጥር ስር የዋለው ስለዚህ እርግጠኛ መሆን ባንችልም ቪዲዮ ነ የሚዞሩ ማለት አሉ። እስካሁን ግን ከራሱ ከተስፋለም እስከምንሰማ ድረስ የተያዘበትን ነው ወይም ፖሊስ ያለውን ነገር የያዘ የፌዴራል ፖሊስ እስኪያሳውቀን ድረስ ጠብቃለ። ምክንያቱም ተስፋለም በወቅቱ ባጅ ይዟል እንደ ማንኛውም ጋዜጠኛ የሚሰጠንም ባጅ ተቀብለናል። አብሬው ነበርኩን ማዜን ስንቀበል የራሴን ፊልሜን ለመዘገብ ለጋዜጠኞች የሚሰጠውን የሚዲያ ፓስ ለም አድርጎ ነበር። ስለዚህ ህጋዊ ሆኖ ነበር እዛ ቦታ ላይ ቪዲዮችን እየቀረጠ ነበረ። በተለያዩ የሀገር ውስጥና የውጭ ሀገራት የዜና አውታሮች ላይ በጋዜጠኝነት የሰራው ተስፋለም ወልደየስ እስር የመጀመሪያው አይደለም። በ2007 የኢትዮጵያ አቆጣጠር እሱና ዞን ዘጠኝ ተብለው የሚጠሩ የጦማሪ ቡድን አባላት ከአምስት መቶ በላይ ቀናትን በእስር አሳልፈዋል። የጸረ ሽብር ህግ ተጠቅሶ የቀረበባቸው ክስ በጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት ዋዜማ ከተነሳና ከእስር ከተለቀቀ በኋላ ተስፋለም ወደ ጀርመን ቦን በማቅናት ለጀርመን ድምፅ በጋዜጠኝነት ሰርተዋል። በቅርቡ ወደ ሀገር ቤት በመመለስ ኢትዮጵያን ኢንሳይደር የተሰኘ የበይነ መረብ ላይ አውታር በመመስረት ዘገባዎችን ሲያጋራ ሰንብተዋል። በእስር ላይ ስለሚገኙት የአረና ትግራይ ሊቀመንበርና እንዲሁም ከወጣቱ ጋዜጠኛ ተስፋለም ወልደየስ ጋር በተገናኘ ጥያቄዎችን ለማንሳት የፌዴራል ፖሊስ ኮሚሽን የሕዝብ ግንኙነት ባለስልጣናትን ለማግኘት ያደረግነው ጥረት ለዛሬ አልተሳካም። መልሳቸውን እንዳገኘን እናስደምጣቸዋለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል ኤስ ኤን ኤስ ኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው እየተከታተላችሁ ያላችሁት የምሽቱ የአየር ስርጭት። ፕሮዲውሰር ብርሃን ኃይሉ ያስተናገድ ኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ ተከታዩ ዘገባችን እናልፋለን። ወደ ህዝብ ተወካዮች ምክር ቤት ነው የምንመልሳችሁ። ስድስተኛውን አገራዊ ምርጫ ተከትሎ ዛሬ የተቋቋመው መንግስት የአዲስ ምዕራፍ መጀመሪያ መሆኑን የገለጹ ታዋቂ ኢትዮጵያውያን የሰላምና የጸጥታ ጉዳይ ቅድሚያ ትኩረት መሆኑን እንደሚገባውም አሳስበዋል። በስድስተኛው የህዝብ ተወካዮች ምክር ቤት የመክፈቻ ስነስርዓት ላይ በእንግድነት የተገኙትን እነዚህን ኢትዮጵያውያን ያነጋገራቸው እስክንድር ፍሬው ነው። አስተያየቶቹ እንደሚከተለው ይቀርባል። ፕሮፌሰር መስፍናሪያ ይባላለኝ የአእምሮ ሐኪም እና መምህር ነኝ። በተጨማሪ ደግሞ የሀገር ሽማግሌዎች መድረክ ሰብሳቢ ነኝ። ፕሮፌሰር መስፍናሪያ እንግዲህ በእንግድነት ተጋብዘው በስድስተኛው የህዝብ ተወካዮች ምክር ቤት የመክፈቻ ስነ ስርዓት ላይ ተገኝተዋል። ይህ እንግዲህ ስድስተኛውን ሀገራዊ ምርጫ ተከትሎ የተመሰረተ ምክር ቤት ነው። ጠቅላይ ሚኒስትር አብይ አህመድም የሀገሪቱ ጠቅላይ ሚኒስትር ሆኖ ተመርጠዋል። አምስት ዓመታት ሂደቱን እንዴት እንዴት አዩት? ሂደቱ እንግዲህ የረጅም ጊዜ ከአምስት ሰዓት በላይ ቢያንስ እኔ ቆሜ የመረጥኩበት ምርጫ ነው እና ብዙ ህዝብ ወጥቶ በየአካባቢ ያሉትን ተወካዮቹን የመረጠበት ምርጫ ነው። ምናልባት ከዚህ በመነሳት ደግሞ ወደፊት የበዙ ተፎካካሪዎች ደግሞ ወደ ምርጫው በሚቀጥለው ጊዜ ይመጣሉ ብዬ ተስፋ አረጋለሁ። የህዝብ ይሁንታ ያለው መንግስት ነው ዛሬ የተቋቋመው እና እዚህ በጣም ታሪካዊ ነው። ሁላችን እንደምናውቀው 2013 በጣም ተግዳሮት የተሞላበት አመት ነበር። ሰላማዊ በሰላሙም በኩል በተለይ በተለይ ደግሞ ተፈጥሮና ሰው ሰራሽ የሆኑ ብዙ ተግዳሮቶችን አሳልፈ ነው እዚህ የደረስ ነው። ስለዚህ ሀገራችን በአሁኑ ሰዓት ሰላሙ እና በተለይ በተለይ ደግሞ ወደፊት የሚታየው የድርቁም የረሃቡም የመፈናቀሉም የመሳሰሉትም ሁኔታዎች ሁሉ በዚህ በተቋቋመ መንግስት እና በሚቋቋመው ካቢኔ ብዙ ስራዎች ወደፊት ይሰራሉ ብዬ በማስብበት ሰዓት ነው እንግዲህ ዛሬው ምርጫ የተካሄደው እና ይህ እንግዲህ በራሱ የራሱ የሆነ ከፍተኛ የሆነ አዎንታ የሆነ እንደምታለው ብዬ አስባለሁ። በተለይ ግድቡ ሁለተኛው ምዕራፍ በተጠናቀቀበት ጊዜ በመሆኑ ወደ ምርት የሚገባበት ጊዜ መሆኑ ና እና ከሁሉም ከሁሉም ደግሞ የሀገራችን ሉዓላዊነት እየተጠበቀ ባለበት ሰዓት መሆኑ እና ብዙ መልእክቶችን ይልካል በተለይ ኢትዮጵያን ለማይወዱ፣ የሀገር አንድነትን ለማይወዱ የውጭም እና የውስጥም ወገኖች እና ሰዎች፣ ህዝቦች፣ መንግስታት ራሱ የሆነ መልእክት ይልካል ብዬ አስባለሁ። የጠቅላይ ሚኒስትሩ እንግዲህ አሁን ለአምስት አመት ተመርጠዋል፣ ቅድሚያ ተግባር ምን መሆን አለበት ብለው ያስባሉ? እሱ እንደ አንድ ዜጋ እንደ አንድ ዜጋ ሰላም ሰላምን ማስከበር የሀገሪቱን ሉዓላዊነት ማስጠበቅ እና ከሁሉ በላይ ደግሞ የኢኮኖሚያችን ማንሰራራት መቻል አለበት። ከሁሉ በላይ እያንዳንዱ ቤት እያንዳንዱ ሰው ጠረጴዛ ላይ ዳቦ መኖር መቻል አለበት። ከሁሉ በላይ እያንዳንዱ የተፈናቀለ ዜጋ፣ እናቶች፣ ሴቶች፣ ህጻናት እና የቆሰሉ አካላቸው እና አእምሯቸው የደማ ህዝቦች ወደ መሻር የሚመጡበት ጊዜ መሆን መቻል አለበት። ይህ ትልቁ ተግዳሮት ነው እና ዋናው እና ትልቁ ስራ ሊሆን ይገባል ብዬ የማስበው ይህ ጊዜ የስሬት ጊዜ መሆን አለበት። ፈረንጆች ሂሊንግ የሚሉት የዛ ሂደት መጠናከሪያ ጊዜ መሆን አለበት ብዬ አስባለሁ። እና ብዙ ናቸው ስራዎች ዋና ዋና ትልቁ ነገር ግን ሰላም ነው። ስለዚህ እዛ ላይ ትልቅ ትኩረት ይሰጣሉ ብዬ አስባለሁ። እንግዲህ የፓርቲ ውክልና ታማኝነት ብቻ ሳይሆን፣ በአጠቃላይ ግን አገርን ያስቀደመ መንግስት ከላይ እስከታች ድረስ በተዋረድ እስከተሰራ ድረስ ጠቅላይ ሚኒስትሩ ከአምስት ዓመት በኋላ ውጤታማ ይሆናሉ ብዬ ያስባሉ። በእንደዚ አካል ሄዱ፣ ግን ከአምስት ዓመት በኋላ ደግሞ ወንበራቸው የማይነቃነቅበት ምን ምክንያት የለም። በጣም አመሰግናለሁ። ስለ ጊዜ አትሌት ኃይሌ ገብረስላሴ እንግዲህ በዚህ በስድስተኛው የተወካዮች ምክር ቤት መክፈቻ ስነ ላይ ነው ያገኘንህ አብዛኞቹ የለበሱትን ያደረጉትን ያንጠለጠሉትን የይለፍ ወይም መግቢያ ካርድ ከሆነ የአዲስ ምዕራፍ መጀመሪያ ይላል ምንድነው? የአዲስ ምዕራፍ መጀመሪያ ማድረጉ? ይሄንን አባባል ስትጋራዋለህ ወይ? እንግዲህ ምንድነው መሰላችሁ ያለፉት ወራቶች ልበል ያለፉት ጥቂት ዓመታት ዓመታት የነበረው የኢትዮጵያ ውስጥ እንደ ኢትዮጵያዊ በስጋቶች ታጀበ ነበረ። ሀገር ይፈርሳል አይፈርስም፣ ሀገር አታፈርስም አላስፈርስም፣ ሀገር እንዲህ ትሆናለች አትሆንም በሚሉ መካከል ስለሆነ ሁላችንም እኔም እንደ ነዋሪነቴ ይህንን እጋራዋለሁ። ምክንያቱም አዲስ ምዕራፍ ብለን ሁላችንም ስጋት ላይ በእውነት እንደምታውቁት ብዙ ወዳጅ የሆኑ ሀገሮች ራሱ ብዙ ርብርቦች የተደረገበት ወቅት ነው። እኔ እንደ ኢትዮጵያዊነት አንድ የጸጥታ ምክር ቤት በዚች ሀገር ላይ በስምንት ወር ውስጥ ዘጠኝ ጊዜ መሰብሰብ ማለት ትንሽ አስቸጋሪ ነገር፣ በእውነት እንደ ኢትዮጵያዊነት እንደ ዜጋ እንዴ ስጋት ውስጥ ነበርን። ያ ስጋት እንግዲክ ይሄንን አመጣ። ያ ስጋት እንግዲህ ከምርጫ ጀምሮ ምርጫ ይካሄዳል አይካሄድም፣ ይኖራል አይኖርም፣ ከዛ ደግሞ መጣና ደግሞ ጭራሽ መንግስት ይመሰረታል አይመሰረትም እየተባለ ባለበት ነው እንግዲህ መንግስት የተመሰረተው። እንደ ኢትዮጵያዊ እንግዲህ ሁላችንም አሸንፈን መንግስት ተመስርቷል። ይህ ግን ስል በቃ የመጨረሻው ግብ ነው ብዬ ያልል መንግስት መመስረት ግባችን አይደለም። የኛ ግባችን በጣም ብዙ ነው ኢትዮጵያ በጣም እጅግ በርካታ ችግሮች ውስጥ ነው እያለፈች ያለችው ከኮቪድ አስራ ዘጠኙ ጀምረክ እስከ ጦርነቱ በለው የኑሮ ውድነቱ በለው በፊት ደግሞ እናም አንበጣም ጎርፍም ብዙ ጎድተዋታል፣ እችን ሀገር የፖለቲካው ምስቅልቅል ደግሞ የፈጠረው በየቦታ ያለ መፈናቀሉ በጣም በርካታ እንግዲህ። ከዚህ በኋላ እችን ሀገር እንደ በኢኮኖሚም በንትንም ለመመለስ ሀያ አራት ሰዓት መስራት አለብን ህዝቦች መስራት አለባቸው። እኔ እዚህ ስመጣ ተወካዮች ምክር ቤቶችን እንኳን ደሳላችሁ ሳላችሁ ልል አይደለም የመጣው እንደ ሀገር እንደ ኢትዮጵያ እንኳን ደሳለን፣ ግን አሁን እንነሳ እንኳን ደሳለን የምንለው ለመስራትና ለመዘጋጀት አዲስ ምዕራፉን ለመክፈት ተዘጋጅተናል፣ ከፍተናል። ግን በጣም በጣም ስቲቪ የሆነ ዳገት ይጠብቀናል። በጣም ከፍተኛ ውጣ ውረድ አለብን። ዜጎቻችን ሪሊ በጣም ብዙ አጣብቅኝ ውስጥ ነው ያሉት። እየሞቱ እየተፈናቀሉ ንብረታቸው እየወደመ ነው ያለው። ይህንን ሁሉ መፍታት መቻል አለበት። ይህንን ስናደርግ ብቻ ነው አዲሱ ምዕራፍ በጥሩ ነገር ተከፈተ የምንለው። ኮርስ ከፍተነዋል፣ ግን ከፍተኑ መክፈቱ ብቻውን የመጨረሻ ግቡ አይደለም ነው ቅድሚያ ሊሰጠው የሚገባው ለመስራት በቅድሚያ መነሳት ያለበት ምንድን ነው? አዲሱ ፓርላማ፣ አዲሱ መንግስት፣ ጠቅላይ ሚኒስትሩ ተዛሬ ጀምረን የምንሰራቸው ቁጥር አንድ ስራዎች ያልከኝ እንደሆነ ህዝባችንን መታደግ መቻል አለብን ህዝባችንን የምንታደገው ደግሞ ኢትዮጵያ ተብላ የተቀመጠ ቴሪቶሪ አለ እዚህ ዛሬን እናንተ ተቀምጠን ትግራይ ውስጥ ያሉ ህዝቦቻችንን ማሰብ መቻል አለብን እነዚህን ሁሉ ስንታደግ ነው እች ሀገር ሙሉ የምትሆነው በየቦታው ብዙ መንገጫገጮች አሉ ብዙ ተቃዋሚዎች ያሉ አብይን ዶክተር አብይን ልትቃወሙ ትችላለ ጠቅላይ ሚኒስትሩ ልትቃወሙ ትችላለ ሚኒስትሩ ልትቃወሙ ትችላለ ሀገርህን ግን ኢትዮጵያን ኢምፖስብል ማያውቅና መገንዘብ ያለብን ይሄንን ነው። መንግስታቶች ይመጣሉ፣ ይሄዳሉ። ይሄ ሂደት ነው። ሀገር ግን እቺ ሀገር እኔ እናንተ ዛሬ ምን እንደ ዝንብ ብለን በምን እንትን በምናወራላት አይደለችም። ለብዙ ሺህ ዓመታት የኖረች ሀገር ነች። ወደፊትም የምትኖር ነች። አስተያየት የሰጡትን እንግዶች በአሜሪካ ድምጽ አድማጮች ስም አመሰግናለሁ። ወደ ተከታዩ ዘገባችን እናልፋለን። ወደ ድሬዳዋ ነው የምንወስዳችሁ። በድሬዳዋ ከተማ አደባባይ ላይ አዲስ አበባ ይካሄድ የነበረውን ዝግጅት በመከታተል ቀናቸውን እንዳሳለፉ በዚያ የሚገኘው ዘጋቢያችን አዲስ ቸኮል አጋርቶናል። እስቲ አጠር ያለ ዘገባም አድርሶናል። አመሰግናለሁ አድማች ተመልካቾቻችን። በዛሬው ዕለት የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ መንግስት ምስረታ በቀጥታ ቴሌቪዥን እየተላለፈ ሲሆን ይህንኑ ስነ ስርዓት እዚህ ድሬዳዋ ላይ በለጋራ አደባባይ ለመከታተል የአስተዳደሩ ከፍተኛ አመራሮችና የከተማዋ ነዋሪዎች በለጋራ አደባባይ ተገቷል። አንቀጽ መንገሻ ይባላል። ከዜሮ ሁለት ቀበሌ ከቀጠና መንደር ሶስት ነው የመጣሁት። አሁንም ቢሆን እንደ ድሬዳዋ ብዙ ለውጥ ይፈልጋል። ወጣቱ በብዛት ስራ የለውም። እንደገና በልማት በኩልም ብዙ ይቀረዋል። ብዙ ነገሮችን መታየት አለባቸው። የኑሮ ውድነቱም እንደዚህ በማህበረሰቡ ውስጥ ብዙ እየተበራከተ መንግስትን እንድንጠላና ጥላቻ እንዲመጣብን እየተደረገ ስለሆነ ይሄ ዋናው መሰረት የሆነ የወጣቱ ስራ ማግኘት፣ የማህበራዊ ሕይወት መቀየር፣ የለውጥ ማምጣት እንዳለበት እርግጠኛ ነው። ወደፊት እኛ አሁን ከዶክተር አብይ የምንጠብቀው ድሬዳዋ እንደገና እንደገና ተንሰራርታ ለሀገራችንን እንደገና እንደሚያነሳትና እንደሚያሳድጋት በተለይ ድሬዳዋ በእኔ አምስት ልጅ ይዤ ቤዳ ላይ ያለሁት ቤት የለኝም ይህ ሶስት ዓመት ቤቴን ካፈረሰ እና በጣም ብዙ ሰው አሁን በየምክር ቤቱ ገብቶ በየትልልቅ መስሪያ ቤት ገብቶ ዶክተር አብይ ሁሉን ፍላጎታችን እንደሚያሟላልን፣ ስርዓቱም ልጆቻችንም ስራ እንደሚያገኙልን እርግጠኛ በመሆን ሀገራችን ወደፊት እንደምታድግ አሜሪካ የምትሆነው ኢትዮጵያ ነች። በድሬዳዋ አዲስ የተሾሙት አፈ ጉባኤ ፈትያ አደምም ከአዲሱ መንግስት ዲሞክራሲ ይጠበቃል ነው የሚሉት። ይሄ መንግስት የዲሞክራሲን ጥያቄ ሙሉ በሙሉ ይመልሳል የሚል እምነት ህዝቡም እየጠበቀ ስለሆን እምነትም እንዲኖራቸው በዚሁ ጥሬን ማስተላለፍ ፈልጋለሁ። የጀመርናትን ዲሞክራሲ እግር የመትከል ጉዳይም በዚሁ እየሄደ በዚሁ እየቀጠለ ይሄዳል ብዬ ተስፋ ላደርግ ወዳለሁ። ለህዝቡም በዛው ልክ የፈለጋችሁትን ዲሞክራሲያዊ እግር እየተከልን እንሄዳለን ህዝቡም ከኛ ጎን እንዲሆን በዚሁ ጥሬን ማስተላለፍ እወዳለሁ። ስድስተኛው ብሔራዊ ምርጫ ከዚህ በፊት ከነበሩት አምስት ምርጫዎች አንጻር ነጻ ነበር ያሉት አቶ አክሊለ ታጠቅ የተባሉ የከተማ ነዋሪ በበኩላቸው በኦሮሚያ፣ አማራ፣ ደቡብና አዲስ አበባ አስተዳደሮች የተቃዋሚ ፖለቲካ አመራሮች በክልሎቹ መንግስታት ውስጥ መካተታቸውን በአድናቆት እንደሚሆን የገለጹት ፖለቲካ እያንዳንዱ የራሱ ርዕዮት ሊኖረው ይችላል፣ የራሱ ፍልስፍና ሊኖረው ይችላል፣ የራሱ እምነት ሊኖረው ይችላል። ነገር ግን በትብብር መስራት ደግሞ ይሄ በሀገራችን ታሪክ ለመጀመሪያ ጊዜ ማለት ነው ይታየ ከመሆኑ አንጻር ለየት የሚያደርገው ነገር ነው። ድሬዶ አስተዳደር ምክር ቤት አፈ ጉባኤ ወይዘሮ ፈቲ አደምም የተቃዋሚዎች መካተት የብዙሀነት ማሳያ ነው ይላሉ። እቺ ሀገር የሁላችንም ናት፣ የብልጽግና ብቻ ሳትሆን፣ የአብን ብቻ ሳትሆን፣ የኢዜማ ብቻ ሳትሆን እቺ ሀገር ያገባኛል የሚል ስሜት እንዲፈጥር ነው። ዛሬ የቀሩትን ፖለቲካ ፓርቲ ራሱ እያሳተፍ ነው ያለንበት። በዛ ልክ ነው ለምን? እቺ ሀገር የጋራችን ናት የሚል ስሜት እንዲሰማቸው ነውና በዚህም ሌሎችም ሀገር ከኛ ተሞክሮ ይወስዳሉ ብዬ ጠብቃለሁ። አድማጮች፣ አሁን ደግሞ ዘጋቢዎቻችን በየአካባቢያቸው በሚገኙ ነዋሪዎችን አስተያየት ጠይቀዋል። ከአምቦና ከሀዋሳ የተጠናቀሩ አስተያየቶችን አካተን እንደሚከተለው እናስደምጣቸዋለን። አብነት ከአምቦ ያው በጣም ደስ ብሎናል በስራዎቹ ላይም በዚሁ ባለበት መበረታታትም አለበትም መደገፍም ያለበት መንግስት ነው ህዝቡ ምን ይፈልጋል የሚለውን አንድ በአንድ ያው እየመለሰልን ነው። በዚሁ ተበራርቶ መጠጠል አለበት ነው ምለሆ ከክልልም ደረጃ ወርዶ ያለውን ነገር የስራ ዕድልም ቢፈጥርልን ደስ ይለናል። አሁን ብዙ ወጣቶች በስራ አጥነት ላይ ደምነው ያለ ነው እና አንዳንድ ነገሮችም ቢያስተማራልን እስከ ታች ድረስ ወርዶ ያለውን ነገር ችግር ቢፈታልን የስራ ጉዳይ ነው። በቃ ያንን ነገር ቢያስተካክልልን ደስ ይለናል። እሺ ስሜ ሀብታሙ አህመድ ይባላል። እዚያ ሱሳ ከተማ ነዋሪ ነኝ። አዲሱ የመንግስት ምስረታ ያው የተሰማ ያለው ነገር ደስ ይላል። ያው በወጣቱ ዙሪያ ላይ ከዚህ በፊት የነበረው ምንም ይህን ያህል አመርቂ ውጤት የለም። በወጣቶቹ ዙሪያ ይዘ ምንም የተሰራ አይደለም። ያው በአዲሱ የመንግስት ምስረታ እንግዲህ የሚሻሻሉ ነገሮች አሉ ብለን እንጠብቃለን። እንዳለ ተመስገን ይባላለሁ። መንግስት ምስረታው እንግዲህ እንደ ሀገር ስንመለከተው ከሚገባው በላይ ነው ደስታ የተሰማን። የምንጠብቀውም ነበር። በመሰረት ሄለን ዮሀንስ ይባላለሁ። የመንግስት ምስረታው በጣም እንደጠበቅኩት ነው። በጣም ደግሞ ደስ ብሎኛል። ያው የመረጥኩት አብይን ነበረ ማለት የብልጽግና ፓርቲን ነበረ ይመራኛል ይሆነኛል ብዬ ስላሰብኩኝ ማለት ነው። እና ለዛ ደስ ብሎኛል። ነገሰተራ እባላለሁ። ሀዋሳ ከተማ ነው ምኖሩ። አንዴት ለአላዊ ሀገር ያው የሚታረገው ድርጊት ነው ብዬ ነው የሚወስደው። በህዝብ የተመረጠ መንግስት መኖር አለበት። ናታኒም ዮሀንስ እባላለሁ። እኔ ከጠበቅኩት በላይ ነው ያየሁት። ምክንያቱም አልጠበቅኩም እንደዚህ በሰላማዊ መንገድ ይሄ ነገር ይሆናል ብዬ አላሰብኩም ነበር ካለው ሁኔታ አንጻር ከሀገሪቱ ነባራዊ ሁኔታ አንጻር አላሰብኩኝም። ግን ያው እግዚአብሔር ፈቅዶ ሆኗል እና ደስ ብሎናል። እኔ ከጠበኩት በላይ ነው። ጸጋ ላላ መባላለሁ። መግለጽ የሚከብድ ደስታ ተሰጥቶኛል እና በጣም ነው ደስ ያለ። ለምንድን ነው ደስ ያለ? በህዝብ የተመረጠ መንግስት ነው። ከዚህ በፊቱ ሁላ አጭበርብሮ ያለፈ መንግስት አይደለም። ስለዚህ ለህዝብ ምላሽ ይሰጣል ብዬ ስለገመጥ በጣም ነው ደስ አለኝ። ብዙ ወጣቶች አሁን የስራ እድል አልተመቻቸላቸውም፣ ና እስፔሻሊ በእኛ ክልል አካባቢ በጣም ብዙ ችግር አለ፣ ና ያን ቢስተካከልልን ይሄ የሁሉም ወጣት ጥያቄ ነው ብዬ አስባለሁ። ሌላው ደግሞ የኑሮ ውድነቱ በጣም ከባድ ነው። እስፔሻሊ የኢኮኖሚ ደረጃቸው በጣም ዝቅተኛ ለሆኑት በጣም ከባድ ነው በአሁኑ ጊዜ ማለት ነው። እና ይሄንን መንግስት ቢያስብበት በጣም ማለት ነው እንደሚስተካከልም ደግሞ አምናለሁ። እኛ ዋና ሕዝቡ የሚፈልገው ውስጥ ያየነው ነገር ሊማት ጥያቄ አለ። የሕግ በላይነት የሕግ በላይነት ጥያቄ መፈታት አለበት። ኢትዮጵያዊ የትም ቦታ ሰርቶ መኖር የሕግ በላይነት አለበት። ይሄ ማለት የሕግ በላይነት መኖሩን ሕሊናችን ማመን አለብን። በቡድን የሚሆን ነገር የለም። የሕግ በላይነት ማመን አለብን መኖሩንና ይህንን ማስከበር መቻል አለበት የሚመረጠው መንግስት። በጣም ብዙ ነገር ይጠበቃል። ብዙ የቤት ስራ አለ። አሁን አባይ የአባይ ግድብ አለ። እሱ ተገድቦ ቢያልቅልን ደግሞ የተሻለ ለሚመጣው ትውልድ ተስፋ ይሆናል። እና እነዚህ ትልቅ ግድቦች ተጀምረው ያላለቁ ተጀምረው ደግሞ በተለያየ ነገር መሀል ላይ የቆሙ እነዛ ነገሮች ቢያልቁና በታማኝነት ደግሞ ይሄ መንግስት ህዝባችንን እንዲመራ፣ ኢትዮጵያ የምትፈልገው በቃ ታማኝ መሪ ነው። አስተያየት ለሰጡን በአድማጮቻችን ስም እናመሰግናለን። አድማጮች፣ አሁን የፕሮግራም ማሳሰቢያ አለን። የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ፣ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮ ሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62 31 ለኬንያ 62 32 ለቪኦኤ 2 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብ ከዌብሳይቶቻችንና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምፅ አድማጮች ስርጭታችንን ልናጠናቀቅ ነው። አንድ የሰኞ ምሽት ዘገባ ይቀረናል። ስፖርት ነው። በለንደን ማራቶን አትሌት ሲሳይ ለማ አሸነፈ። ኢትዮጵያዊው አትሌት ሲሳይ ለማ ትናንት የተካሄደውን የለንደን ማራቶን አሸንፏል። አትሌቱ ውድድሩን ለማጠናቀቅ ሁለት ሰዓት ከአራት ደቂቃ ከአንድ ሰከንድ ነው የፈጀበት። ኬንያዊው ቪንሴንት ኬፕቹምባ ሁለት ሰዓት ከአራት ደቂቃ ከ28 ሰከንድ በመግባት ሁለተኛ ሆኖ ውድድሩን አጠናቋል። ሌላኛው ኢትዮጵያዊ አትሌት መስነት ገረመው ሁለት ሰዓት ከአራት ደቂቃ ከ41 ሰከንድ በሆነ ሰዓት በመግባት ሶስተኛ በመሆን የነሐስ ሜዳሊያ አሸናፊ መሆን ችሏል። በሴቶቹ ምድብ ደግሞ ደግሞ ኬንያዊቷ ጆይስሊን ጄፕ ኮስጌይ ሁለት ሰዓት ከ17 ደቂቃ ከ43 ሰከንድ በመግባት አሸንፋለች። ኢትዮጵያውያኑ አትሌቶች ደጊቱ አዝመራውና እሸቴ በከሪ ሁለተኛና ሶስተኛ በመሆን ውድድሩን አጠናቀዋል። የትውልደ ኢትዮጵያዊቷ የባህሬን አትሌት ቃል ኪዳን ገዛኸኝ የ10 ኪሎ ሜትር የዓለም ክብረ ወሰንን ሰበረች። በኦሎምፒክ የ10 ሺ ሜትር የብር ሜዳሊያ ተሸላሚዋ ቃል ኪዳን ገዛኸኝ ትናንት እሁድ በጄኔቫ የተካሄደውን የ10 ኪሎ ሜትር ውድድር 29 ደቂቃ ከ38 ሰከንድ በመግባት ያሸነፈች ሲሆን የርቀቱን የዓለም ክብረ ወሰንን በ5 ሰከንድ በማሻሻል ክብረ ወሰኑን በእጇ አስገብታለች። የ30 ዓመቷ ባህሬናዊት ቃል ኪዳን እንደ አውሮፓውያኑ በ217 በኬንያዊቷ ጆይስሊን ጄፕኮስጌይ በ29 ደቂቃ ከ43 ሰከንድ ተይዞ የነበረውን ክብረ ወሰን ነው የሰበረችው። በዕለቱ የለንደን ማራቶንን ያሸነፈችው ጄፕኮስጌይ የ10 ኪሎ ሜትር ክብረ ወሰኗ መሰበሩን የሰማችው ከድሏ በኋላ ነበር። ስለ ክብረ ወሰኑ መሰበር ተጠይቃ በሰጠችው አስተያየትም ማድረግ እንደሚቻል ለማሳየት ክብረ ወሰኑ መሰበሩ በጣም ጥሩ ነው፣ ግን አሁን እዚህ በማሸነፌ ደስተኛ ነኝ የሚል ምላሽ መስጠቷን የዓለም አትሌቲክስ መረጃ ያሳያል ይገኛል ኬንያውያኑ አግነስ ቲሮፕና ሴሊፊን ቼስፖል ሁለተኛና ሶስተኛ ወጥተዋል በወንዶች ምድብ ደግሞ የዓለም ግማሽ ማራቶን ክብረ ወሰን ባለቤቱ ኬንያዊው ኪቦት ካንዲ 26 ደቂቃ ከ51 ሰከንድ በሆነ ሰዓት የሀገሩን ልጆች ፊሊክስ ኪፕኮች እና ቦኒፋስ ኪቦትን አስከትሎ በመግባት አሸንፏል ፊፋ የዓለም ዋንጫ በየሁለት ዓመቱ እንዲካሄድ ያቀረበው ሀሳብ ተቀባይነት እንዲያገኝለት የጀመረውን ጥረት ቀጥሏል። የዓለም እግር ኳስ ማህበራት ፌዴሬሽን ፊፋ ከፍተኛ ትችት እያስተናገደ ለሚገኝበት የዓለም ዋንጫን በየሁለት ዓመቱ የማካሄድ ሀሳብ ድጋፍ ለማግኘት ተጨማሪ ጥረት በማድረግ ላይ ይገኛል። የፊፋው ፕሬዚደንት ጂያን ኢንፋንቲኖ ባለፈው ሐሙስ ከሁለት መቶ በላይ ሀገራት ብሔራዊ ፌዴሬሽኖች ጋር የመሪዎች ጉባኤ አካሂደዋል። በበይነመረብ የተካሄደው ስብሰባ ከ2024 በኋላ የወንዶችና የሴቶች እግር ኳስ ውድድሮች የሚካሄዱበት ዓለም አቀፍ የጊዜ ሰሌዳ ወይም ካለንደር ላይ ለመወያየት ነበር። ሆኖም በውይይቱ ላይ የዓለም እግር ኳስ አስተዳዳሪው አካል ፕሬዝደንት የዓለም ዋንጫን በየሁለት ዓመቱ ለማካሄድ ድርጅታቸው ያነሳውን ሀሳብ ለማስረጽ ተጠቅመውበታል ነው የተባለው። ኢንፋንቲኖ ሀሳቡን ሲያብራሩ ፊፋ የእግር ኳስ ዓለም አይቶት የማያውቀውን ሁሉን አካታችና ጥልቅ የምክክር ሂደት እያካሄደ መሆኑን ገልጸው በ በመላው ዓለም የእግር ኳስ ልማት ፍላጎቶች ሊሳኩ የሚችሉት ተጨማሪ ስኬታማ ውድድሮች በመደበኛነት ከተከናወኑ ብቻ ነው ብለዋል። የእግር ኳስ ታሪክን ቅርጽ ለማስያዝ ካለፈው ለመማርና የወደፊቱን የተሻለ ለማድረግ እድሉ አለን፣ ምክንያቱም ራዕያችን እግር ኳስን እውነተኛ ዓለም አቀፋዊ ውድድር ማድረግ ነው ያሉም ሲሆን ነገር ግን ለውጦችን የምናደርገው ሁሉንም የሚጠቅም ከሆነ ብቻ ነው ሲሉም ፕሬዚደንቱ አክለዋል። ከቅርብ ሳምንታት ወዲህ ፊፋ ሃሳቡ ተቀባይነት እንዲያገኝለት ያለማቋረጥ ግፊት በማድረግ ላይ ይገኛል። እስካሁን በአራት ዓመት አንዴ በመካሄድ ላይ የሚገኘው የዓለም ዋንጫ በየሁለት ዓመቱ ቢካሄድ የሚለውን ሐሳብ ያመነጩት የቀድሞው የአርሰናል አሰልጣኝና አሁን ላይ በፊፋ የዓለም እግር ኳስ ልማት ኃላፊ ሆነው በማገልገል ላይ የሚገኙት አርሴን ቬንገር ናቸው። ይሁንና ሐሳባቸው ከተለያዩ አካላት ድጋፍ ቢያገኝም በርካታ ትችቶችንም አስተናግዷል። በመጨረሻም ቶኪዮ የ2025ን የዓለም አትሌቲክስ ሻምፒዮና ለማስተናገድ ጥያቄ ማቅረቧ ተሰማ። በቅርቡ የኦሎምፒክና ፓራሊምፒክ ጨዋታዎችን ያስተናገደችው የጃፓኗ ርዕሰ መዲና ቶኪዮ የ2025 የዓለም አትሌቲክስ ሻምፒዮናን ለማስተናገድም ጥያቄ ማቅረቧን የተለያዩ የስፖርት መገናኛ ብዙኃን ዘግበዋል። የጃፓን አትሌቲክስ ፌዴሬሽኖች ማኅበር ጄኤፍ ውድድሩን የማዘጋጀት ፍላጎቱን ቀነ ገደቡ ከመጠናቀቁ ከመስከረም 21 በፊት እንዳ ያሳወቀ ነው። ዘገባዎች የሚያመለክቱት የዓለም አትሌቲክስ ፕሬዚደንት ሰባስቲያን ኮ ቶኪዮ ሻምፒዮናውን ብታስተናግድ ደስተኛ እንደሚሆኑ ባለፈው አመት ለጃፓን አትሌቲክስ ፌዴሬሽን ገልጸው የነበረ ሲሆን ምክንያታቸው ደግሞ በከተማዋ የተመለከቱት ብሔራዊ ስታዲየም የዓለም አትሌቲክስ ሻምፒዮናን ለማስተናገድ እጅግ አመቺ ነው የሚል ነው። ብሔራዊ ስታዲየሙ በቶኪዮ 2020 ኦሎምፒክና ፓራሊምፒክ ጨዋታዎች ወቅት የአትሌቲክስ ውድድሮች የተካሄዱበት ከመሆኑን ባለፈ የመክፈቻና የመዝጊያ ስነ ስርዓቶችም የተከናወኑበት ነው። የ2025 የዓለም አትሌቲክስ ሻምፒዮናን ለማስተናገድ ከዚህ ቀደም ጥያቄ ያቀረቡት ኬንያ፣ ሞሮኮና ደቡብ አፍሪካ ሲሆኑ ጥያቄው የቀረበው ከኮቪድ-19 ወረርሽኝ በፊት ነበር። የዓለም አትሌቲክስ የውድድሩን አዘጋጅ ሀገር በመጋቢት ወር ያሳውቃል ተብሎ ይጠበቃል። ከ2025ቱ ሻምፒዮና በፊት ሁለት የዓለም አትሌቲክስ ሻምፒዮናዎች የሚካሄዱ ሲሆን በኮቪድ-19 ምክንያት ከ2021 ተራዝሞ ወደ 2022 የተሻገረው ሻምፒዮና በዩናይትድ ስቴትስ ኦሪገን ግዛት ዩጂን ከተማ ይካሄዳል። የ2023ቱን ደግሞ የሃንጋሪዋ ቡዳፔስት ታስተናግዳለች። ለዛሬ መረጥ ናቸው። ስፖርታዊ መረጃዎቻችን እነዚሁ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ የሰኞ ምሽት የስፖርት ዘገባችንን ነበር ያስደመጥ ናችሁ። ኬኔዲ አባተን ለዘገባው እናመሰግናለን። የተከበራችሁ አድማጮች አሁን እንግዲህ ከምሽቱ ሶስት ሰዓት ከ59 ሆኗል። ጥቂት ሰከንዶች ናቸው የቀሩ ልንሰናበታችሁ። ስግስቶቻችንን አጠናቅናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሻውት ጽዮን ግርማ ነበርኩ። ብርሃን ኃይሉ ስርጭቱን ስታቀናብርልን ቆይታለች። በስርጭት ምህንድስናው ሲድራ ፍራንክሊን አብሮን ነበር። እናንተም ደግሞ አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በነገው ምሽት መደበኛ ዝግጅታችን እንገናኛለን። በእኛ በኩል ለዛሬ ሰላም፣ በደህና አደሩ።